አራት ሰዓታት በማይሞላ ጊዜ የቀረው የዩናይትድ ስቴትሱ ፕሬዚደንታዊ ምርጫ ምን ይሆን ውጤቱ? ብዙዎች በጉጉት የሚያነሱት የሰዓቱ ጥያቄ ነው። ለመሆኑ ዋና ዋና በሚባሉት መራጩ ሕዝብ በሚያነሳቸው ርዕሰ ጉዳዮች ዙሪያ የትኛው እጩ ምን አይነት አቋም አላቸው? አሉላ የፖለቲካ ሳይንስ ምሁር ጋብዟል። ፕሮፌሰር አለማየሁ ገብረ ማርያም የካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርና የሕግ ባለሙያ ናቸው። ይህን ያህል ካስተዋወቅኩ፣ አሉላ መስመሩ ያንተ ነው። አመሰግናለሁ፣ ቆንጅት በሀገሩ የሰዓት አቆጣጠር ነገማታ እዚህ ዋሽንግተን ዲሲ እና ምስራቃዊ ዩናይት ስቴትስ ደግሞ እኩለ ሌሊት ግድም ነው የአሸናፊው ማንነት እንደሚለይ የሚጠበቀው። ተመራጩ ፕሬዚዳንት የመጪውን አራት ዓመታት የአሜሪካ ገጽታ ብቻ ሳይሆን በዓለም አቀፍ ደረጃ የሚፈጥረውን ሁኔታ ከግምት ያስገቡ ጥያቄዎች ሁኔታውን ይበልጥ አጓጊ ገጽታ ላብሰውታል። ለሁሉም የእጩዎቹን ማንነት ይልቁንም የሚያራምዷቸውን ፖሊሲዎች ቀጥለን እንመለከታለን። መራጩን ህዝብ በሚያሳስቡት አንኳር በሚሰኙ ርዕሶች ዙሪያ ሁለቱ እጩዎች በምርጫ ዘመቻዎቻቸው ከሚያሰሟቸው የዘመቻ መፈክሮችና አንዳንድ ሀሳቦች ይልቅ በተጨባጭ ምን አይነት ፖሊሲዎችን ያራምዳሉ? ፕሮፌሰር አለማየሁ፣ የጤና ፖሊሲያቸው አብይ አካል ተደርጎ የሚወሰደው የጤና አገልግሎት ዋስትናን ጨምሮ ፕሬዚዳንት ባራክ ኦባማ ምን አይነት ፖሊሲ ያራምዳሉ? በጤናው በኩል ሚትሮምኒስ ባጭሩ፣ ይህን ብናስቀድም እንግዲህ በሁለቱ መካከል በጤና መምሪያ በኩል ያለው ልዩነት ምንድን ነው? መጀመሪያ ፕሬዚደንት ኦባማ በሁለት ሺ ስምንት በሚመረጡበት ጊዜ ዋና አደርጋለሁ ብለው የተማጸኑት ነገር ምንድን ነው? በጤና በኩል ብዙ የአሜሪካን ህዝብ ወደ አርባ ሚሊዮን የጤና ኢንሹራንስ ወይንም ዋስትና የሌለበት ሀገር ነው። ስለዚህ እነዚህ ሰዎች በፌዴራል መንግስቱ እየተደገፉ ጤንነታቸው እንዲጠበቅ የሚደረግበትን መምሪያ ያወጣለዋሉ። እሱንም አሳለፉ። እዚህ ላይ እንግዲህ ለምሳሌ ያህል የኢንሹራንስ ኩባንያዎች ወይም የጤንነት ዋስትና ኩባንያዎች ህጉ ከመግባቱ በፊት ማንንም ሰው ሊያስወጡ፣ ሊሰርዙ ይችሉ ነበር። እሱን ማድረግ አይችሉም። ይሄ ዌልነስ ኬር የሚሉት ለሴቶች ቀድሞ በሽታን ማስወገጃ የሚሆኑ ነገሮች፣ ለምሳሌ የጡት ካንሰር ያላቸው ማሞግራም በነጻ እንዲያገኙ፣ ሽማግሌዎች ቀነስ ባለ መድኃኒት መግዣ እንዲኖራቸው፣ ወጣቶች ሀያ ስድስት አመት እስኪሞላቸው ድረስ ከቤተሰቦቻቸው የጤንነት ዋስትና ጋር እንዲጠቀሙ ማድረግ ነው። የሮምኒ ዋና መምሪያውን እቀይራለሁ ነው የሚሉት ። ይህም ምንድነው? ከፌዴራል መንግስቱ የሚመጣውን ገንዘብ ለግዛቶቹ ይሰጣል። እነሱ እንደፈለጋቸው ለድሆችም ጤና ለሌላቸው ሌላቸው ሰዎች ያከፋፍሉ። ደግሞ የፌዴራል መንግስቱ የሚያወጣቸው መምሪያዎች አሉ በጤንነት እና እነሱ የግዛቶቹ ላይ ተጽዕኖ ስለሚያደርግላቸው ዲሬጊሌት ለማድረግ እና ወይንም ያለውን ተጽዕኖ ቸዋቸው እነሱ እንደፈለጉ እንዲያደርጉ በጤና ገባ ላይ ኢንሹራንሶች እርስ በርሳቸው እንዲሽቀዳደሙ መንግስት ሳይገባበት ማለት ነው። ስለዚህ ዋናው የሁሉ ነገር በግለሰብና በግል ኩባንያዎች እንዲደረግ ና ኦባማ ደግሞ አይ ፌዴራል መንግስቱ በተለይ ገንዘብ ለሌላቸው ሰዎች መርዳት አለበት የሚል ነው። ዋናው ልዩነታቸው። መልካም ፕሮፌሰር አለማየሁ የጤና አገልግሎት ዋስትና ጉዳይ ሁለቱ እጩዎች ምን አይነት አቋም አላቸው የሚለውን ነው። ሌላው ምናልባትም ከፍ ያለ ትኩረት የሳበ አሁን አገሪቱ ያለችበትም ሆነ አለም ያለችበትን ሁኔታ ከግምት አስገብቶ የምጣኔ ሀብት ፖሊሲ የኢኮኖሚ ፖሊሲ ሌላው መነጋገሪያ ሌላው የመራጩን ቀልብ የሚገዛ ጉዳይ ነውና ሁለቱ እጩዎች ምን አይነት አቋም አላቸው የምጣኔ ሀብት አመራርን በተመለከተ በምጣኔ ሀብት ሮምኒ የንግድ ሰው ናቸው ይሄ ቢዝነስ በዛ ነው ብዙ ጊዜያቸውን የሚያሳልፉት። ስለዚህ ታክስ ክሬዲት እየሰጡ ግል ኩባንያዎች የቀረጥ ቅነሳ እያደረጉ ገበያዎችን የሚደግፍ ነገር ስራ የሚፈጥረው መንግስት አይደለም፣ ስራ የሚፈጥር ግል ሰዎች ናቸው። እነሱን በብዙ አይነት ዘዴ እየተደገፉ እነሱ ኢኮኖሚን እንዲያንቀሳቅሱ ታክስ ያለው እንዲቀነስላቸው እና ያንን ታክስ ደግሞ መንግስት ከነሱ ታክስ ሀውስ እነሱ ራሳቸው ታክሱን ወደ ንግዳቸው እያስገቡ ያንን ኢኮኖሚን እያስፋፉ ብዙ ሰው እየቀጠሩ ያ ሰው ደግሞ የተቀጠረው ታክስ እየከፈለ ለመንግስትና ያደርጋል ነው የሚሉት። ፕሬዚደንቱ ለዚህ ቅዋሜ የላቸውም። ነገር ከአሁን በቪንት ኦባማ በሁለት ሺ ስምንት ባገኙት ጊዜ ኢኮኖሚው ውድቅድቁ ወጥቶ ነበር ያገኙት ይሄም መኪናም የሚሰሩት ኩባንያዎችም ሆነ ሰራተኞችም እንዲሁ ተራ ሰራተኞች ስራ የሌላቸው ስታክ ማርኬቱ የመሳሰሉትን ነገሮች በሙሉ ወድቀው ስለነበረ የግድ መንግስት ገብቶ ኢኮኖሚውን ለማንቀሳቀስና ኢኮኖሚውን ነብስ ለመዝራት ግዴታ ያስፈልግ ነበርና መንግስት ኢኮኖሚ ውስጥ እርግጥ ገብቶ ባይፈተፍትም፣ አንዳንድ ነገሮች ትክክል ያሆኑ ለምሳሌ ባንኮች በሁለት ሺ ስምንት እሳቸው ስልጣን በያዙ ጊዜ ብዙ ያጠፉት ነገር ነበረ። ገንዘብ ዝም ብለው እየበተኑ የብድር ችሎታ የሌላቸውን ሰዎች እየሰጡ ምን እያሉ እነዚህ እነዚህን መልሶ የመክፈል አቅም የሌላቸውን ሰዎች ነው የሚሉን። አ መልሶ መክፈል የማይችሉትን ሰዎች እየሰጡ ያው ኪሳራ ገብተው ሀገሪቷ ኢኮኖሚ ተንኮታኮተ ማለት ነው። ስለዚህ እነዚህን የመሳሰሉትን ነገሮች መንግስት በድንጋጌና መምሪያ በኩል እነሱን ቆንጠጥ አድርጎ ሊይዝ ይችላል ነው መልካም። እና ግን ሮምኒ እንደዚህ አይነቱ ነገር መንግስት ኢኮኖሚ እስከገባ ኢኮኖሚው ሊያድግ አይችልም፣ ይሞታል፣ ይወድቃል እያሉ በዚህ ዋናው እንት ናቸው። መልካም ፕሮፌሰር አለማየሁ ሁለት ሌሎችን አብይ ትኩረት የሚስቡ ጉዳዮችን እናንሳና ና ወደ ሌላ አንድ ርዕስ እንሻገራለን። በተለይ በትምህርትና የስደተኞች ጉዳይ ወይም ኢሚግሬሽን በተመለከተስ እነኚህ ሁለት እጩዎች ምን አይነት አቋም አላቸው? ባጫጭሩ አንዳንድ ወይም ሁለት ሁለት ነጥቦች ያንሱልን ና ወደ ሌላ አብይ ርዕስ እንሻገራለን። ኢሚግሬሽን በጣም አከራካሪ ጉዳይ ነው። ፕሬዚደንት ኦባማ ዋናው ጭብጥ ሀሳባቸው ምንድን ነው ኮምፕሬንሲቭ ሪፎርም ይወጣ ወይም በጠቅላላ ስለ ኢሚግሬሽን በሀገሪቱ ውስጥ ያሉ ብዙ አለፈቃድ የሚኖሩ ሰዎች አሉ፣ ልጆች አሉ። ቤተሰቦቻቸው አለፈቃድ ያስገቧቸው እንደዚህ የመሳሰሉትን እስከ አስራ ሁለት እስከ አስራ አራት ሚሊዮን የሚደርሱ ሰዎች ና እነዚህን ገፍተን ማስወጣት አንችልም። ና እነሱን ዘዴ ፈጥረን የመኖሪያ ፈቃድ አግኝተው ከዛ በኋላ ዜግነት የሚያገኙበትን መንገድ እንፈልግ ነው የሚሉት። ግን ደግሞ እንደዚህ ህግ እየጣሱ ወንጀለኞች፣ እንደ አጥፊዎች፣ ምናምኖች እነሱን እያንጠለጠልን ከሀገር ማስወጣት አለብን ነው የሚሉት ሮምኒ። የሚሉት ምንድን ነው? ለኢሚግሬሽን የሚያስፈልግም ከሌላው አለም በጣም እውቀት ያላ የተማሩትን ሰዎች ወደዚህ ወደ አሜሪካ እንዲገቡ እዚህ ደግሞ አንዳንድ ቴምፕራሪ ወርከስ የሚሏቸዋለ ጊዜያዊ ሰራተኞች የሚመጠዋሉ እርሻ ላይ የሚሰሩ ምን፣ እነሱን ትክክለኛ በሆነ ነገር በስነ ስርአት እንዲሰሩ፣ ጠረፉ እንዲከበር፣ እነዚህ ደግሞ ጠረፍ እየጣሱ ህገ ወጥ በሆነ መንገድ ወደ አሜሪካ የሚገቡትን ሰዎች እነሱን ደግሞ ተቆጣጥሮ አስፈላጊ በሆነ መንገድ ወደ መጡበት ቦታ መመለስ ነው። መልካም። በተያያዘ ያነሳዎት የትምህርት ፖሊሲን በተመለከተስ ፕሬዚዳንት ባራክ ኦባማ ሊያራምዱ ይፈልጋሉ ለሚቀጥሉት አራት ዓመታት። ሚት ሮምኒ ይሄ ከአይዲዮሎጂያቸው ጋር የተያያዘ ነገር ነው። ከፖለቲካ ርዕዮታቸው ማለት ነው ርዕዮታቸው ማለት ነው። ምክንያቱም ፕሬዚደንት ኦባማ የአሜሪካ ወደፊት እድሏ የሚወሰነው ምን ያህል ተማሪዎች በተለይ በሳይንስ በመሳሰሉት ነገር በዩኒቨርሲቲ ደረጃ ያሉ ተማሪዎች ሳይንስን፣ ሂሳብን የመሳሰሉ ነገሮችን በማጠናከርና አሜሪካ የዓለምን በቴክኖሎጂ የመሳሰሉት ነገር ወደፊት እንድትቀድም ነው። ስለዚህ የፌዴራል መንግስቱ የግዴታ መርዳት አለበት ነው የሚሉት በተለይ ከትንሽ ክፍል ጀምሮ አንደኛ ደረጃ እስኪጨርሱ ድረስ መንግስት መርዳት አለበት። ትምህርቱ አይነት የጠነከረ እንዲሆን ወጣቶች በበለጠ ኮሌጅ፣ ዩኒቨርሲቲ ገብተው እድል እንዲኖራቸው የመሳሰሉትን ነገር ነው። በሮምኒ በኩል እርግጥ ያስፈልገናል ነው የሚሉት። ትምህርት ተማሪዎችም አስተማሪዎችም መረዳት አለባቸው። ግን ይሄ ሁሉ ስራው የግዛቱ ነው እንጂ የፌዴራል መንግስቱን አይጠቅሰውም ነው። ስለዚህ ፌዴራል መንግስቱ እየገባ በየግዛቱ ውስጥ የሚፈተፍተውን ስልጣኑንና ኃላፊነቱን ግዛቱ ከተሰጠ እነሱ ሊያራምዱት ይችላሉ ብሎ ነው የሚሆኑት። ፕሮፌሰር አለማየሁ የመጨረሻው አንኳር ጥያቄ ከሀምሳዎቹ አጠቃላይ ግዛቶች በምርጫው ከሚሳተፉ ሰባትና ስምንቱ ወሳኝነት ቁልፍ ሚና ይኖራቸዋል የዚህን ምርጫ ውጤት ለመወሰን የሚል አነጋጋሪ ጉዳይ እየተሰማ ነው። ይሄም ደግሞ ከተለያዩ ሁኔታዎች ጋር ተያይዘው ሁለቱ እጩዎች ደጋግመው እንዲጎበኟቸውም ምክንያት እየሆነ ነውና፣ እንደው ለአድማጮች በርቀት ግልጽ ለማድረግ ያህል በርካታ ኤሌክትራል ኮሌጅ የሚባለውን ድምጽ ያለው ኦሃዮ ክፍለ ግዛት አለ፣ ፍሎሪዳ አለ፣ ቨርጂኒያ አለ። እንዴት ነው እነኚህ ግዛቶች፣ ለምን ወሳኝ ሆኑ በነገው የምርጫ ውጤት? ስለዚህ አሁን የጠቀስኳቸው ግዛቶች ስዊንግ ስቴት ይባላሉ። እንግዲህ ስዊንግ ስቴት ማለት ምንድን ነው? በዛች ግዛት ውስጥ የሪፐብሊካኑም የዴሞክራቱም ደጋፊዎች አንዱ አንዱን ራቅ አድርጎ አይቀድሞም ማለት ነው። ምናልባት ግማሽ ለግማሽ፣ አቻ ለአቻ አይነት ነገር ስለሆኑ በአንድ ምርጫ ላይ ወደ ዴሞክራቱ ሊሄድ ይችላሉ፣ በአንድ ምርጫ ላይ ወደ ሪፐብሊካኑም ስለሚሄዱ ስዊንግ ያደርጋሉ። ዋዣቂዎች ናቸው፣ ይለዋወቃሉ። ውጤታቸው ዋዣቂዎች ናቸው እንደማለት ነው። ስለዚህ በዋዣቂነታቸው ግን ይሄ ደግሞ ኤሌክቶራል ኮሌጅ ብለህ የጠቀስከው ነገር ለምሳሌ ፕሬዚደንት ለመመረጥ የሚያስፈልገው በጠቅላላ ኮሌጅ ውስጥ ያለው አምስት መቶ ሰላሳ ስምንት መራጭ ነው። ከዛ ውስጥ ከግማሹና አንድ ሲጨመር ነው ማለት ነው እንግዲህ አምስት መቶ ሰላሳ ስምንት ነው ጠቅላላ መራጭ ድምፅ። ከዛ ውስጥ ሁለት መቶ ስልሳ ዘጠኝ አገኝቶ አንድ የጨመረው ወይም ሁለት መቶ ሰባ ያገኘው ፕሬዚደንት ይሆናል ማለት ነው። ምክንያቱም በህዝቡ አይደለም የሚመረጠው። እርግጥ ህዝቡ የበለጠም ህዝብ መርጦት ያ ሰውዬ በኤሌክቶራል ኮሌጁ ያነሰ ድምጽ ያገኘው በኤሌክቶራል የግዛቶች ድምጽ በሚባለው ግዛቶቹ ባላቸው ነጥብ ነጥብ በእነሱ ሊያሸንፍ ይችላል ማለት ነው። ስለዚህ አሁን የጠቀስካቸው እነ ፍሎሪዳ ሀያ አንድ ድምጽ አላቸው። ሀያ ሶስት አለው። ቪርጂኒያ አስራ ሁለት አለው። ዊስካንስን አስራ አንድ አለው። ትንንሾቹ ደግሞ እንደ ነቫዳ አራት፣ እንደ ኒውሃምሽር እንደዚህ የመሳሰሉት አራት አምስት ምናምን አላቸው። ስለዚህ እነዚህ ናቸው የሚወስኑት ማለት ነው። ሌሎቹ ከነዚህ አሁን አስራ አንድም ሊሆኑ ይችላሉ እንደ ጠቀስከው ስምንትም ሊሆኑ ይችላሉ እንዳቆጣጠር ነው ማለት ነው። ሌሎቹ የተረጋገጡ ናቸው ማለት ለምሳሌ ካሊፎርኒያ ለፕሬዚዳንት ኦባማ እንደሆነ ምንም የሚያጠራጥር ነገር የሚበልጥ የዲሞክራት ደጋፊ ያለበት ለፕሬዚዳንት ኦባማ የሚበልጥ የሪፐብሊካን ፓርቲ ደጋፊ ደግሞ ለሚት ሮምኒ ይደግፋልና የለየለት ነው። ወዴት እንደሚያዘነብል ይታወቃል። ስለዚህ አወዛጋቢ ዋጃቂዎቹ ላይ ነው የሚሉን ልክ ነው አዋዛጋቢ እነዚህ ዋዣቂዎች ናቸው ነገር ግን አሁን ለምሳሌ ዛሬ የወጣው ፖል ወይንም ድምጽ የሚሰበስቡ ሰዎች የሚናገሩት ምንድን ነው በአሁን በጠቀስካቸው ግዛቶች ኦባማ ቢያንስ ቢያንስ ሀምሳ ቢያንስ ቢበዛ ቢበዛ እስከ ሀምሳ አንድ ከመቶ ህዝባዊ ድምፁን ያገኛሉ ማለት ነው ስለዚህ ቢያንስ ቢያንስ እንግዲህ በሁለት መቶ ሰባ ሰባት እንደዚህ ሊያሸንፉ ይችላሉ ነው የሚለው እንግዲህ እዚህ ላይ ማስታወስ ያለብን ምንድን ነው ለምሳሌ በሁለት ሺህ በተደረገው የፕሬዝደንት ምርጫ ፕሬዝደንት ቡሽ በፍሎሪዳ ስድስት ሚሊዮን ነበረ ወደ ስድስት ሚሊዮን ነበረ የህዝብ ድምፁን የሰጠው ነገር ግን እጩ ቡሽና ምክትል ፕሬዚደንት ጎር ልክ ግማሽ ግማሽ ነበር ያገኙት። ግን ቡሽ የጠቅላላ ህዝቡን በአምስት መቶ ሰላሳ ሰባት ድምፅ ስላሸነፉ የፍሎሪዳን ሀያ አንድ ወስደው ያሸነፉት በሁለት መቶ ሰባ አንድ ድምፅ አል ጎር የተሸነፉት በሁለት መቶ ስልሳ ስድስት ነበር። ስለዚህ አምስት መቶ ሰላሳ ሰባት ሰዎች ናቸው መረጡት ብለን ለመናገር እንችላለን። ወሳኙን ቁልፍ ሚና በሰዎች ቁጥር እንኳን መጫወት ይቻላል ነው የሚሉን ፕሮፌሰር አለማየሁ። በነገው ዕለት ከምርጫው በፊት በሚደረጉ ውይይቶች እና የትንበያ ውጤቶች ዙሪያ እንነጋገራለን። በማግስቱ ደግሞ አዲሱ ፕሬዚዳንት ከታወቁ በኋላ እንዲሁ የመጪውን አራት አመታት የሚገመግም ውይይት እናደርጋለን። በድጋሚ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ አቶ ልለ መልካም።